የኢትዮጵያ መንግሥት በመስከረም ወር የአስቸኳይ ጊዜ አዋጅ ካሳለፈ በኋላ በቁጥጥር ሥር አውሏቸው የነበሩ ታሳሪዎችን የተሃድሶ ሥልጠና እየሰጠ በመልቀቅ ላይ መሆኑን ሌሎች ከ12000 በላይም የተሃድሶ ሥልጠና እንደሚወስዱ በመግለጥ ላይ ነው። ለመሆኑ ተሃድሶ ምንድን ነው? እንዲሁም በመገናኛ ብዙሃን በመንግሥት ባለሥልጣናት፣ ተቃዋሚዎችና በህብረተሰቡ የተለያዩ አስተሳሰቦችና ድርጊቶችን ጠቅልሎ በአንድ ቃል ህዳሴ፣ ተሃድሶ ሲባል ይሰማል። በቀጣዩ ዘገባው ሄኖክ ለቃሉ ትርጉም ይፈልግለታል። በኢትዮጵያ በስር ላይ የሚገኙ ወጣቶች የመንግሥት የመገናኛ ብዙሃን እንደሚዘግቡት የተሃድሶ ትምህርት እየተሰጣቸው እየተፈቱ ነው። በተጓዳኝ በተደጋጋሚ በዜና እወጃዎች እንደሚሰማው ታዳሽ ኃይል የሚያመነጨውን የህዳሴ ግድብን መንግሥት እየገነባ ሲሆን፣ የህዳሴ ድልድይ የኢትዮጵያን የህዳሴ ጉዞ በማሳለጥ ላይ ነው። ኢህአዴግ ጥልቅ ተሃድሶ እያደረገ እንደሆነ ሲገልጽ፣ መንግሥታዊው የዜና አውታር ኢብኮ የብዝሃነትና የህዳሴ ድምፅ እንደሆነ ይናገራል። የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ ቁልፍ ለሆነው የግቤ ሶስት የኤሌክትሪክ ኃይል ማመንጫ ምረቃ ስነስርዓት እንኳን አደረሳችሁ። ጤና ይስጥልኝ። እንደምን አመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምጽ ነው። ከሰዓቱ ዜናዎች ጋር አንተነ ደግፌ ነኝ። በቅድሚያም አበይት ነጥቦች። ለመሆኑ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሃድሶስ? በፖለቲካም ሆነ በሃይማኖታዊ የህዝብ ግንኙነቶች የሚሰሙ የቃሉ አገላለጽ በተለያዩ አግባቦች ምን አይነት ትርጉምስ ይሰጣቸዋል? ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሃድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል፣ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። በጸረ መንግስት ተቃውሞ የተሳተፉ በተለይ ወጣቶች የተሃድሶ ትምህርት እየቀሰሙ በመመረቅ ላይ ናቸው። የመንግስቱ ልሳን ኢብኮና ባለሥልጣናቱ እንደሚነግሩን በእርግጥ ሂደቱ እንዳለ ሆኖ ሐቁ፣ መንግስቱን በማቃወማቸው ታስረው የነበሩ በርካታ ሰዎች የርዕዮተ ዓለም ትምህርት በጸጥታ ኃይሎች እየተሰጣቸው አይደገምም የሚል ነጭ ከናቴራ እየለበሱ መፈታታቸው ቢሆንም ይላሉ። ያነጋገርናቸው ናቸው ባለሙያዎች አሁንም ሕዳሴና ተሃድሶ ከባዱን ሐቅና ጉዞ ሲያቀሉ እናያለን ይላሉ። የኢትዮጵያ መንግሥት ቃል አቀባይ አቶ መሐመድ ሰኢድ። የሚከተለውን አስተያየት ሰጥተዋል። ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ያው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው በህግ የሚታይበት ሁኔታ ነው ያለው የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሃድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው። ኢህአዴግ ወደ ስልጣን ለመምጣት ባደረገው ትግል አሁን አሸባሪ ድርጅት ተብሎ የተሰየመው የኦሮሞ ነፃነት ግንባር ኦነግ አጋር ነበር። አቶ ሌንጮ ባቲ ተሃድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዮተ ዓለምን አስገድዶ የማስረጽን ምግባር በጎ ስም ለመስጠት የተመረጠ የፖለቲካ ግንኙነት ቃል ነው ይላሉ። ታድሶ የሚለው ቋንቋ በዘጠና አንድ የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ እኛን ደጋፊዎችና አልፎም ደግሞ በወቅቱ እጃቸው የገባውን እኛን ጦር ታድሶ በማለት በጉድሶ በወለጋ እንደገና ደግሞ በደቡብ በተለያዩ ቦታ በመልካዋ አከና ይኸው በተለያየ ቦታ ሲያደርጉ ቆይተው ነበረ። ያ ተሀድሶ እንግዲህ ምንድን ነው ነው ተሀድሶ ማለት አዎ ምንድን ነው እንዲያው ያለፉባቸውንም ሰዎች ሳን በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢው ፓርቲ የኢህአዴግን ርዕዮተ ዓለም የማስተማርና ከዛም አልፎ በተወሰነ ደረጃ ሕገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሀድሶ? ወደዛ ልሄድልህ ነው። ትልቁ ነገር ይሄ ነው። ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ታድሶ ማለት በነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት፣ ከእውቀት ማጣት ያደግን ካለማወቅ ነው። ስለዚህ በዚህ በታድሶ ያደግን ዲሞክራሲነት፣ ያደግን የእድገት ጎዳና ያደግን ማንነት እናስተምራለን ነው የሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው መሰረታዊው የመሰረታዊው ቅራኔ እና ቀውስ የፖለቲካ ቀውስ ነው። ይሄ ፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም፣ የኢኮኖሚና የፖለቲካ ክፍፍሎቹም አሳታፊ አይደለም አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም ነው። ይህንን ማድረግ ስለማይፈልጉ ዋናውን ችግሩን በግንባር ተጋፍጦ ከመመለሱ ይልቅ በሌላ በሌላ ራስን በማታለል በማስተማር፣ በምናምን፣ በተሐድሶ ምሕረት ይቅርታ፣ ጥይቅና ከእስር ቤት ትወጣለህ አይሰራም። ገዢው ፓርቲ ኢህአዴግ በበኩሉ የህዝብን የመልካም አስተዳደር ጥያቄዎች ለመመለስ ጥልቅ ተሐድሶ በማድረግ ላይ እንደሆነ ይገልጻል። የዞን ዘጠኝ የጦማር ጸሐፊ በፈቃዱ ኃይሉ ከአርባ ቀናት እስራት በኋላ በቅርቡ ከእስር ተፈቷል ወይም በመንግሥቱ አባባል የተሐድሶ ስልጠና ተሰጥቶት ተመርቋል። በአሁኑ ወቅት በአስር ሺዎች የሚቆጠሩ ታሳሪዎች እየተሰጣቸው ያለው የተሐድሶ ስልጠና ስድስት ምዕራፎች እንዳሉት ያስረዳል። ታድሶ ያሉት በስድስት ሞጅሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸውና በተለይ ከ በወቅቱ በአም በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጭ መንስኤ የሆነውን የህዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አልገጠም አደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ሀሳብ ያለው ነው። በዛ በኋላ የቀለማ ቤት የሚልም አለ። እንዲሁም የሆኑ ገራሮች ናቸው ሀገራችን ውስጥ ያለውን ቁጣ ድክመታችንን ተገን አድርገው እንዲ አይነት ነገር እያደረጉብን ያሉት የውጭ ጭላቶቻችን ነው የሚል ነው። ከዛ በኋላ ያሉት በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። ከዛ በኋላ ቀጥሎ ያለው መቶ ጊዜ የኢትዮጵያ ህዳሴ ነው የሚለ ይዘት ያለው ነው። የመጨረሻው የወጣቱ ሚና በአገር ግንባታ ላይ የሚል ነው። ተሐድሶ፣ ህዳሴ፣ የህዳሴ ጉዞ፣ የህዳሴ ግድብ፣ የህዳሴያችን መሪ ወዘተ በፖለቲካ ይሄንን ይመስላሉ። ይሄ ቃልና ተመሳሳይ የሰፊውን ህዝብ በተለይ የወጣቱን ቀልብ ለመግዛት የሚደረጉ የተደራጁ እንቅስቃሴዎች በሃይማኖት ዘመቻዎችም ጭምር በስፋት ሲጠቀሙበት እንሰማለን። መንፈሳዊ ተሐድሶ አዲስ ዌፍ አዲስ የተሐድሶ ንፋስ በኢትዮጵያ ይንፈስ ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው አድሰን፣ ሙላን፣ ላከን በተሰኙ ሦስት መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ህይወት እንዲኖር ማስቻል ነው። ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተ ክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጽሐፉ የተቀነጨበ ታድሶ የለም አለ። ስለዚህ በህዝብ አደረጃጀት ፖለቲካና እምነት እንቅስቃሴዎች እንደ ህዳሴ ያሉ ጠቅላይ ቃላት ለምን ይመረጣሉ ተሐድሶስ ምንድን ነው ኤፍሬም እሸቴ የሥነ ቋንቋ አጥኝና የጦማር ጸሐፊ ነው እንግዲህ ተሐድሶ ቃሉን ራሱ የመዝገበ ቃላት ፍቺውን መታደስ ያረጀውን ነገር ከማደስ ጋር የሚገናኝ ቃል ነው ግን መቼም ከመዝገበ ቃላት ፍቺው ባሻገር ያለው ነው አሁን ምናልባት ሊያነጋግረን የሚችለው እና መታደስ አንድ ከዚህ በፊት የነበረ ሀሳብ ወይንም ደግሞ ቁስ አካል በፊት የነበረውን ማንነቱን ሲያጣ ወይም ሲሰበር፣ ብረትን ከሆነ ሲዝግ ያንን የቀደመ ማንነቱን ለመመለስ የሚደረግን ጥረት ለማሳየት የሚጠቀሙበት ቃል ነው። አሁን ግን በዚህ በፖለቲካ ውስጥ የሚታየው ሀሳብ በተለይ ደግሞ መንፈሳዊ ከሆነ ሀሳብ ተነስቶ ብዙ ትርጉም የተጫነበት ቃል እንደሆነ ነው የምንረዳው ተሐድሶ የሚለውን ማለት ነው። በቤተ ክርስቲያን የተለመደ ቃል ነው። በመጽሐፍ ቅዱስም የተለመደ ቃል ነው። በሌላ አገባቡ ግን ምናልባት አዲስ ነው ብዬ ገምታለሁ። ሄኖክ፣ ምናልባት ወደ ዝርዝሩ ልንገባ እንችላለን። እስኪ ወደ ዝርዝሩን ንግባ። ብዙ ትርጉሞች የታጨቁበት እንደሆነ ስትገልጽ ነበረ። በተለይ መንግስታት ከህዝብ ጋር በሚያደርጉት ግንኙነት የሚመርጧቸው ቃላቶች አሉ። ሰፋፊ የሆኑ ከመልካም አስተዳደር ችግር ጋር የሚነሱ ጥያቄዎችን እንደዚሁም ከልማት ጋር የሚነሱ ጥያቄዎችን አልፎም ደግሞ በሃይማኖትም በምንሄድ ጊዜ የቆዩ ነገሮችን እናሻሽላለን በሚል ሀሳብ ለወጣቱ መልእክት ለማስተላለፍ በሚል ሀሳብ ተሀድሶ ተሀድሶ መታደስ፣ እንሰማለን። ይሄ የታጨቀው ትርጉም ላንተ ምንድን ነው? እኔ በታሪክም በመጀመሪያ ተሀድሶ የሚለውን ቃል በተለይ ከቤተክርስቲያን ጋር በተገናኘ ከስልሳ ስድስቱ አብዮት በኋላ የወታደራዊ መንግስት በኢትዮጵያ ቤተ ክርስቲያን ላይ ያለውን አሰራር ለመቀየር አንድ ያቋቋመው ኮሚቴ ነበረ እና ያ ኮሚቴ ከቤተ ክርስቲያን አስተዳደር ጋር አብሮ የሚሰራ እና የቤተ ክርስቲያን ንትን አስተዳደር የሚያሻሽል ኮሚቴ በሚል ነበር የተቋቋመው። በቤተ ክህነቱ በኩል ግን የተሀድሶ ጉባኤ የሚል ስያሜ ተሰጥቶት ነበረ። ያ የተሀድሶ ጉባኤ የሚባል ኮሚቴ በኋላ ላይ ከሁለተኛው የኢትዮጵያ ቤተ ክርስቲያን ፓትሪያርክ ከብፁዕ ወቅዱስ አቡነ ቴዎፍሎስ ጋር አለም መግባባት ላይ ደርሶ መጨረሻም ለእሳቸው ሕልፈት እንደ ተጠያቂ እንደሆነ በጊዜው የነበሩ የተለያዩ ታሪክ ሰዎች በኮሚቴ ውስጥም የነበሩ ሲጽፉ እንመለከታለን። ይሄን ታድሶ የሚለውን ቃሉ አዎንታዊ ትርጉም ያለው ነው። ነገር ግን አሁን ከታሪክ አንጻር ካየኸው ከቤተክርስቲያኒቱ በቤተክርስቲያኒቱ በኩል ያን ጥቁር ነጥብ ወይም ጥቁር ጠባሳ የተሸከመ ቃል ነው። ከዛ በኋላ ደግሞ አሁን እንደምትመለከተው መንግሥት ይሄንን ቃል በተለያየ አገባቡ ከፖለቲካ ጋር እያዛመደ ይመለከተዋል። ተሀድሶ ወይም መታደስ፣ እነዚህ የመሳሰሉት ቃላት ከአቅማቸው በላይ የሆነ ሎድድ የሆነ ትርጉም ይዞ የሚሄድ ጉዳይ ትመለከታለህ። እና ለጊዜው ለዛ ዓላማ ብቻ ለሚፈልጉት ሀሳብ ብቻ እንዲገልጽ የሚጠቀሙበትን ቃል ነገር ግን ስርወ ታሪኩ ሌሎች ሀሳቦችን ስለ ተሸክሞ ስለሚመጣ አንድ ትርጉም ብቻ ሳይሆን የተለያዩ ትርጉሞች የሚያዝ አዝማሚያ እንዳለ ነው የምረዳው። ይህንን ነው አንተ የቃላት አበሳ የምትለው? በትክክል በትክክል። በጣም ነው የማመሰግነው። እንግዲህ በ በስነ ጽሑፍ እንደዚሁም ደግሞ በማህበራዊ ፖለቲካዊና ሃይማኖታዊ ጉዳዮች ላይ የቃላትን ትርጉም በየቀኑ የምንናገራቸው ቃላቶች ከጀርባቸው ያለውንም ትርጉም ለአድማጮቻችን ለማሰማት የምናደርገው ጥረት ነው። በጣም አመሰግናለሁኝ ኤፍሬም እሸቴ ለሰጠህ ማብራሪያ። አንዳንድ ነገሮች ብዙ ያስገርሙኛ አንዳንድ ነገሮች I'll አድማጮች በማኅበረሰብ ድረገጽ ደግሞ አስተያየቶችን ጠይቀናል። ለእናንተስ ምን ትርጉም ይሰጣል ይሄ ተሀድሶ ወይም ሕዳሴ ብለን ያገኘናቸውን እናካፍላችሁ። ሄኖክ ካሳ የተባለው የፌስቡክ ተከታታይ መታደስ ማለት ያንተን ሐሳብ የማይደግፉትን አስገድዶ እንዲቀበሉ ማድረግ ሳይሆን ራስህ ለሌሎች ያልተቀበሉትም ምክንያት አውቀህ ራስህም ማረም እንጂ ያንተን ሐሳብ ለሌሎች መጋት አይደለም ይላል። ፊሽ ሚኪ የተባለው አስተያየት ሰጪ ደግሞ አስተያየት መስጫው ጋር አብረን አያይዘን ያወጣነውን የተለቀቁ የእስረኞችን ፎቶ መሠረት አድርጎ ተከታዩን አስተያየት ሰጥቷል። ፎቶው ላይ በምታያቸው ሰዎች ላይ ምን ታነባላችሁ? ታድሶ አዲስ ማደስ ማሳመር ማለት ነው። እነኚህ በዚህ ገጽ ላይ የምታዩቸው ወንድሞቻችን ግን ቁጭት፣ ብስጭት፣ ሐዘንን ነው የሚያንጸባረቁት። በዚህ ሁኔታና በእነኚህ ሰዎች ቦታ መቀመጥ ምን ሊመስል እንደሚችል አስቡት ሚል ሰው ነክኒክ የተባሉ አስተያየት ሰጪ ደግሞ አስተያየታቸውን ሲጀምሩ የሕዝብንና የሀገርን ንብረት ማውደም ሀገርን ከማውደም ተለይቶ ሊታይ አይችልም። መብትን ወይም በደልን ለመጠየቅ እናትና አባት ሰርተው ልጆቻቸውንና ቤተሰቦቻቸውን የሚያስተዳድሩበትን ፋብሪካ ማቃጠል ከበደልም በደል ነው። በዚህ መልኩ ነገሮችን መስተካከል ከቻሉ ሀገራችንም እንደ ሀገር መቀጠል እንችላለን። ጎረቤት ሀገር ቢሆን ኖሮ አንዴ ከታሰሩ ዳግም መታየት የለም። ጄምስ ባላገሩ የተባሉ አስተያየት ሰጪ ደግሞ ኢህአዴግ አይለወጥም። የሚመራበት አብዮታዊ ዲሞክራሲ ዲሞክራሲ አይደለም። ታድሶ የህዝቡን ቁጣ ለማብረድ የተወሰኑ አባሎቹን የጦስ ዶሮ አድርጎ ለማለፍ ነው። የተዋቀረበት ቋሚና ምሰሶ ጸረ ዲሞክራሲ ስለሆነ ተቃዋሚ ፓርቲዎች አማራጭ እንደሆኑ አያምንም። ህዝቡ ተቃዋሚ ፓርቲዎችን አይመርጥም፣ ቢመርጥም እንኳን ተሳስቶ ነው ብለው ነው የሚያስበው ፋንታ አብርሃም የተባሉ ሌላ አስተያየት ሰጭ ደግሞ ህዳሴ ማለት መቀለድ፣ ማላገጥ፣ ሀገር መዝረፍ፣ ሌባው የሚከበርበት የሚሾምበት፣ ይሄ ሁሉ ግብብዳ ሌባ ባለስልጣን ዱቅ ብሎ ሀሳባቸውን የገለጹ ያለ ፍትሕ ወይን የሚወርዱበት ትውልድን በማይረባ ርዕዮት ማበላሸት፣ አድርባይ መሆን፣ ዝሙትን ማስፋፋት ድሀ አድርጎ ድሀ መርገጥ ነው ሲል አስተያየቱን ሰፋ አድርጎ ይቀጥላል። ደምስ ካሳ የተባለ ሌላ አስተያየት ሰጪ ታድሶ ማለት በየማጎሪያው ህዝቡን አስሮ አይደገምም የሚል ቲሸርት አልብሶ መልቀቅ ነው ብሏል።